የፌዴራል ጠቅላይ አቃቤ ሕግ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ከሰሞኑ ያወጣውን በቁጥጥር ስር የሚገኙ ፖለቲከኞችና ጋዜጠኞችን የሚመለከት መግለጫ የሀገሪቱን የፍትህ ስርዓት ጠንቅቆ ባለማወቅ የተሰጠና የተቻኮለ መሆኑን ጠቆሙ። ከአሜሪካ ድምጽ ጋር ቆይታ ያደረጉት ምክትል ጠቅላይ አቃቤ ሕግ ፈቃዱ ጸጋ በሪፖርቱ ላይ ለተነሱ ነጥቦች ምላሽ ሰጥተዋል። በስልክ ያገኛቸው ባልደረባችን ሀብታሙ ስዩም አስቀድሞ የጠየቃቸው ጥያቄ መግለጫው ኢትዮጵያ የተቃዋሚ ፓርቲ አባላትና ጋዜጠኞችን ካለ ክስ ስለተራዘመ ጊዜ እያሰረች ነው ሲል ወቅሷል የሚል ነው። እንደ ድርጅቱ መግለጫ ከሆነ ግለሰቦቹ በእስር ላይ የሚገኙት ከሰኔ ወር ጀምሮ ነው። የዚህ ምክንያቱ ምንድን ነው? የሚል ነው። ምክትል ጠቅላይ አቃቤ ህግ ፈቃዱ ጸጋ ይቀጥላሉ። የመጀመሪያ ነገር ራሷን የተጠረጠሩበት ወንጀል የተፈጸመው ያው ይታወቃል ሰኔ ላይ ነው። ምርመራ እየሰራን ነው። ምርመራ ስትሰራ ሂደት ነው። ምርመራ በአንድ ጊዜ ፍርድ ቤት የምትሄድበት አይደለም። ክስ የሚሉ ሳያሉ ይሄ ፍርድ ቤት ላይ የሚካሄደውን የክርክሩን የመጨረሻውን ከሆነ እዛ ደረጃ ላይ ለመድረስ መርመሪያ ማስረጃ ተናክረ በማስረጃ አስደግፈ መሆን አለበት እና ይሄ ለኢትዮጵያ ብቻ እንግዳ የሆነ አይደለም። በወንጀል በወንጀል ድርጊት ውስጥ በየትኛውም ዓለም ላይ ወንጀል ሲፈጸም ወንጀል ከመፈጸሙ በፊት በመረጃ ባለሙያ በኢንቴሊጀንስ ክፍል ካለ የሚኖር ማስረጃ ይባ በሆነ ቦታ ማስቆም ከቻል ከታስቆሟለ፣ ወንጀሉ ከተፈጸመ ደግሞ ከተፈጸመ በኋላ ምርመራው ትቀጥላለህ። አንዳንድ ጊዜ ደግሞ ከመነሻው ምንም አይነት መረጃ ሳይኖር ወንጀሉ ከተፈጸመ በኋላ በምርመራ ስለ ወንጀሉ አፈጣጠምና ስለወንጀል ፈጻሚዎቹ በምርመራ ሂደት የምትደርስበት ይኖራል እና በየትኛው መንገድ ቢሆን ወንጀል ከተፈጸመ በኋላ ክስ ከማቅረቡ በፊት የወንጀል ምርመራ ሂደት አለው። ስለዚህ እኛ እንደ ተቋም ባለፈው የአርቲስት ሀይዳን ውዴታ እንግዲህ እየተከትሎ የተፈጸመ ወንጀሎችን እያጣራን ነው። ወንጀሎቹን የምናጣራ ሀይሎችን ቁጥጥር ስራ ውለን ፍርድ ቤት እንዲያውቁ አድርገን ባለን የወንጀለኛ መቅጫ ሥነ ሥርዓት ሲግቡትን ምርመራችን የደረሰበትን ሂደት ፍርድ ቤት እያሳወቅን ፍርድ ቤትም ምርመራው በዚህ ደረጃ መድረሱ ልክ ነው መብጣት ብለዋል፣ ቀጥሉ እያለ ነው እና የቀረበው ስሞታ ወይም ደግሞ የቀረበው ምልክት ብንለው አንደኛ፣ ያለንን ህግ ያላገናዘበ በህግ ነው እየተመራ ያለ ነው። ህጋችን ተጠርጣሪዎች ይዞ መመርመሪን ይፈቅዳል። ሁለተኛ፣ የተጫቆለም ነው። እናንተም በተለያየ መንገድ እንደምታውቁት ትላልቅ ምርመራዎችን አችንን አጠናቀን ከኢስራኤል የሚባለውን እንደ ቅድም ቀዳሚ ምርመራ ማሰጣት ሂደት ጀምረናል። ይሄ ፍትህ ስርዓት አስተዳደራችንን በዚህ ደረጃ በተፋጠነ ሁኔታ የተሰራ ምርመራ የለም። እዚህ ደረጃ ላይ የደረሰ የለም። ቅሬታዎች በመንግስት ላይ አስሮ ረዥም ጊዜ ምርመራ ይመረምራሉ በአንድ ወር ጊዜ ውስጥ ነው። ምርመራ አጠናከር ወደ ቀዳሚ ምርመራ መሄድ ውስጥ የገባ ነውና እና ያለ ፍርድ ቤት እውቅና የሰኖ ሰው የሌለ በመሆኑ ምርመራ ደግሞ ራሱ ሂደት በመሆኑ እየቀረበው ስሞታ በውነት ለመናገር በአለም አቀፍ አሰራርም በእኛ ባለነ በራ ተቀባይነት ያለው አይደለም። አቶ ፍቃዱ፣ ሌላኛው ደግሞ ተቋሙ የታሳሪዎችን ቤተሰቦችና ጠበቆችን ጠይቄ እንደተረዳሁት የምርመራ ሂደቱም ፍትሐዊ አሰራርን የጣሰ ነው ይላል። ለዚህ ከሚያቀርባቸው ማሳያዎች መካከል አንዱ በርካታ ታሳሪዎች ከቤተሰቦቻቸውና ጠበቆቻቸው ጋር እንዳይገናኙ ተደርጓል የሚል ነው። ከተያዙ ወር ያለፋቸው በርካታ የኦነግ አባላት ዛሬም ድረስ የት እንዳሉ አለመታወቁን ይጠቅሳል። አቶ ለሚቤኛ ዳዊት አብደታ የተባሉ አባላት መግለጫ እስከተጠናቀረበት ድረስ ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር አልተገናኙም ይላል። አሁን የሚባለው ቅሬታ ካለ እውነት ነው መናገር ጠበቆቹ እንደ ተቋም ይህ ምርመራ ሱፐርቫይዝ እንደሚያደርገው ለብሄራዊ ጠቅላይ አካባቢ ቢያቀርቡ እኛም የምንጠጣጥመ ሲኖራ ምረትም ከሆነ ደግሞ እርምጃ እንወስዳለን። ነገር ግን አንድ መታወቅ ያለበት ያለንበት በኮቪድ ወረርሽኝ ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ጊዜ ነው። አስቸኳይ ጊዜ አዋጅ የጊዜው ዓለም ላይ መብትን ይገድባል። የተወሰኑ መብቶች ይገደባሉ። ብዙዎች መብቶች ይገደባሉ። እንደውም የማይገደቡ መብቶች ጥቂቶች ናቸው። በዓለም አቀፍ የሰብአዊ ኮንቬንሽኖች ጨምር ማለት ነው የተወሰኑ መብቶች ናቸው ማይ ይህም ሆኖ ጠበቃ የማግኘት መብት አልተገደበም። ጠበቃ ማግኘት መብት ነው በአስቸኳይ ጊዜ አዋጁ ውስጥ ኮቪድ ወረርሽኝ የሚያሰጋ ቢሆንም ሁለት መብቶችን እኩል ማስኬድ ስላለብን፣ አንደኛ በበሽታው መያዝ የለባቸውም በቁጥጥር ስር ያሉ ሰዎች፣ ሁለተኛ የተጠረጠረ ሰው ደግሞ ራሱ መከላከል አለበት፣ መብቱ መከበር አለበት እና ሁለት ጎን ለጎን ያሉ መብቶች ስለሆኑ እነዚህ መብቶችን ለማስከበር ምን እየተደረገ ነው ማለት ጥረት እየጥ እያደረግ ነው በእኛ በኩል ማለት ነው። ጠበቃ አልተከለከለም። ቤተሰብን በተመለከተ ግን ሊሚቴሽን ተደርጓል። በአስቸኳይ ጊዜ አዋጁን ቢሆን እንግዲህ አንድ የቤተሰብ ልጅንኪ በበዛ ቁጥር ተጠርጣሪዎች ላይ የኮቪድ ራሱ የሚያመራው ነገር ስላለው ማለት ነው። ገድብ አይደለም በጣም እንዲቆጠብ ለማድረግ ተሞክሯል። በዛም ውስጥ ሆኖ ግን ከርቀት እንዲያይባቸው እንዲመለከቷቸው ለማድረግ ተሞክሯል። እየላላም እየሄደ ነው። ባይዜው አሁን ኮቪዱም በተለያየ መንገድ ያው በአዲስ አኗኗር እነ ቋቋሙ ካልሆነ በስተቀር እስከ ዘለቄታው መብት ገድብ የማስገብጭበት ነው የሚለው አረዳድ ሁሉም ጋር እየመጣ ስለሆነ የተወሰኑ መላላቶች ለማለት የተሞክረዋል። አሁንም ጠበቃ ያላገኘ ተጠርጣሪ ካለ መንግስታዊ ማቆም ሂደቱን ተጠቅሞ ወይ በፍርድ ቤት ወይ በእንትን ማስገበጫ ባይ የት እንዳለ አናውቅም የሚሉ ጠበቆች እኮ ሀብታሙ በሚዲያ ላይ ከማውራት ሕግ አለን አካል ነጻ ማውጣት ሀቤስ ኮርፖስ የሚባል መስ አለ በሕጋችን ላይ ከሱ እኮ የትን ያለው ይምጣ ማለት ይቻላል። ያኔ ፍርድ ቤት ትእዛዝ ከአርባ ስምንት ሰዓት በላይ ሰው ማቆየት አይቻልም። በየትኛውም ሁኔታ ፍርድ ቤት ይቆይ፣ ዋስትና ወይ ይከልከል፣ ክስ ይመስረት ወይ ታሰር ብሎ ፍርድን መወሰድ አለበት። ከዛ ውጪ አካልን ነጻ ማውጣት መፍታት ህግ ያስቀመጠ እስቲ ይህንን ያደረገ ሰው ይኑር። ለፖለቲካ ፍጆታ አይደለም ተግባራዊ መዋል ያለበት እና ጥያቄው ግን አሁን የተገደበ መብት ስላለ ሳይሆን የተፈጸመን ወንጀል ከብሔር ከፖለቲካ ጋር አገናኝቶ እንዲድ በሰበስ ወንጀል እንዳይመረመር ብሎም ክስ እንዳይመሰረት በተለያየ መንገድ ግፊት ለመፍጠር ነው ሙከራ እየተደረገ ያለው። እኔ ይህን ነው እየተረዳ ያለው ችለው ኮቪድ አስራ ዘጠኝ ጋር በተገናኝ ከነሱ ታይቀር በቁጥጥር ስር የሚገኙት ግለሰቦች ለኮቪድ አስራ ዘጠኝ በሚያጋልጥ ሁኔታ ነው የሚገኙት ወይም የታሰሩት ሲል ድርጅቱ አንስቷል። በዚህ ምክንያትም ኬንያዊው ጋዜጠኛ ያሲን ጁማ የኦፌኮው አቶ ደጀኔ ጣፋ ለበሽታው ተጋልጠዋልም ይላል መግለጫው። ከወጣ በኋላም አቶ ጀዋር መሐመድን ጨምሮ አያያዝ ጋር በተገናኘ የጤና እክል እየገጠመን ነው የሚሉ ቅሬታዎች መሰማታቸው ይታያል። እንደው ከመጨረሻ ለማንሳት የአቶ ጀዋር መሐመድ ጤንነት ከአያያዝ ጋር ነው የሚል ቤተሰብ ችሎት ላይ ምን ነበር አላቀረበም። ጣምም ያለው ልታከም የሚል ጥያቄ ነው። ጥያቄውም የግል ክም ያክመኝ፣ በመንግስት አሰራር መሰረት እዛ ማረሚያ ቤት ባለው ክሊኒክ ብሎም ቦስተር ሪተር ተደርጋ ልታከምም ነው እንጂ በአያያዝ ምክንያት የሚል አይደለም። ጥያቄው ማነሳውን ስለሆነ ውጪም ብትሆን ነፃ ሆነ ቁጥጥር ስርም ስትሆን በተፈጥሮ የሚመጡ ህመሞች አሉ እና ከዛ በተለየ በአያያዝ ምክንያት ስለመሆኑ አላቀረቡም። አቤቷም አልቀረበም። እውነት ለመናገር በጠበቆችም በራሰቡ በአቶ ጀዋርን በኩል ኮቪድ እውነት ነው የተወሰኑ ተጠርጣሪዎቻችን ላይ እየተያያዘ ነው ግን እየተገኘ ነው። ነገር ግን እንደ ሀገር መብት ለማክበር የምንሞክረው በቻል ነው፣ ያለንን ሁሉ አድርገናል። አዲስ አበባ ፖሊስ ኮሚሽን ነው አንዳንድ አብዙ ተጠርጣሪዎች ያሉት። በተቻለ መጠን በወቅታዊነት አንዳንድ ቦታ ትምህርት ቤቶች ጭምር እየተጠቀምን አራር ቀን ለመያዝ ተሞክሯል እና ያም ሆኖ ነው ይሄ ነገር እየመጣ ያለው ይታወቃል። እንግዲህ አሁንስ በየትኛውም ጥንቃቄ ውስጥ ያሉ ሰዎች በአለም አቀፍ ደረጃም ምናልባት ኮቪድ እዚህ ቦታ ሊመጣ ይችላል ወይ በማትለው ቦታ ትላልቅ የመንግስት ስልጣን ያሉት ጠቅላይ ሚኒስትሮች የተለያዩ ቦታዎች ተይዘዋል እና የአያያዝ ጉድለት ብቻ ነው የምትለው አይደለም። ይታወቃል። እንደው ለማብዛት ካልተፈለገ ክሱን ማለት ነው። ስለዚህ እንደ መንግስት በተቻለ መጠን የኮቪድ መከላከያ መሳሪያዎች ይቀርብላቸዋል። ከማስክ ጀምሮ ሳኒታይዘሮች፣ በተቻለ መጠን ዝርዝር ባለቦታ እንዲቀርቡ እንዲያዙ የተደረገ ነው። የተያዙ ሰዎችንም ደግሞ በተለየ በጀት የተመጣጠነ ምግብ፣ ፈሳሾች ለዚህ ወረርሽኝ ይጠቅማሉ የተባሉ አመጋገቦች እና ፈሳሽ አወሳሰዶች እንዲያደርጉ እየተሞከረ ነው እና አያያዛችንን ብንብል ብንጠነቀቅ የተወሰኑ ሰዎች ይዟቸዋል፣ ተከስቷል። አንዳንዶቹ ለምሳሌ እነ ደጀኔ ጣፋ ገና ሲገቡ ተመርምሮ ነው የተገኘባቸው። ስለዚህ ወይ ተይዞ ይመጣል፣ ወይዛ ካለ ከመጣ በኋላ በተለያየ መንገድ ባይዘ እንቅስቃሴ ያለው ተጠርጣሪ ሲሆን ማረሚያ ቤት ስትሆን እዛው ነው። ባለፈው ለረዥም ጊዜ በፍጹም ንክኪ ውጭ ሆኖ እንዲቆይ የተደረገው ተጠርጣሪ ግን አያያዙን ብትጠነቀቅ ፍርድ ቤት ይሄዳል። ይዞት ይሄዳል ፖሊስ ይዞት የሚሄደው ያ ውጭ ያለ ሰው ይዞት የሚሄድ ይንቀሳቀሳል ማለት ነው። እና ከየት ይዞት ሊመጣ እንደሚችል በማታቀው መንገድ ይመጣል። እኛ ግን እንደ ሀገር፣ እንደ ጠቅላይ ካቢኪም፣ እንደ ፖሊስም ይህንን ሰኞቱ እንደሚያስተዳድረው አካል ባለው ሪሶርስ ብቻችን ትሞክሯል። ሌላው ጉዳይ በፍርድ ቤት የተሰጠን ትዕዛዝ አለመፈጸምን ይመለከታል። ፍርድ ቤት በዋስትና እንዲለቀቁ የፈቀደላቸውን ግለሰቦች ፖሊስ ግን በራሱ ስልጣን በእስር ያቆያል የሚል ወቀስ አቅርቧል። ላብነት የተጠቀሰው በቁጥጥር ስር ከዋሉት አቶ በሪሁ ተወልደን ጨምሮ ሶስት የህዋት ባለስልጣናት ፍርድ ቤት በዋስ እንዲለቀቁ ፈቅዶ ቀረበው አቤቱታም ይህንኑ የሚያጠናክር ሆኖ ሳለ ፖሊስ ግን ሊፈታችሁ አልቻለም ይላል። የመጀመሪያ ደረጃ ፍርድ ቤት ዋስትና ሲፈቅድ ከፍተኛ ፍርድ ቤት ይግባኝ የመጠየቅ ሁለታችን መብት አለን። እነሱ ሲከለከሉ፣ እኛም ሲፈቀድ መርማሪው አካል ማለት ነው። ለሁለቱም አካል ይግባኝ መብት ይሆናል። ሁልጊዜ የፍርድ ቤት የመጨረሻ ውሳኔ ላይ ይግባኝ ትጠይቃለህ። ይግባኝ ስትጠይቅ ታሳግዳለህ። ይግባኝ እስክትጠይቅ ናቹራሊ አንድ ቀን አድሮ ሊሆኑ ይችላል። ለምሳሌ አልባስ በዛ ጉዳይ ላይ ማለት ነው። አሁን መረዳት ያለብን የፍትህ ስርዓቱ የመጀመሪያ ደረጃ ፍርድ ቤት ያዘዘውን በዛ ላይ ቅር ተሰኝቶ ተጠርጣሪው። መርማሪውም አካል ይግባኝ መደኝ አጣለ። መጀመሪያ ያ ፍርድ ቤት ዋስትና ያለቀቃቸው መርማሪው አካል ይግባኝ ጠየቀ። ከዛ በኋላ አዲስ ፋክት አግኝተናል ካሉ በኋላ በዛኛው በድሮ ከተለቀቁ የፌዴራል ፖሊስ ምርመራ እያጣራባቸው ነው የሚል በራሴ በኩል እኔም እንዲሁ ሰምቼ ጠይቄ ጠይቀናል። ለማጣራት ሙከራ አድርገናል። በዚህ መሀል የቆዩት ያለ ዋስትና የቆዩት ያለ የትኛው ፍርድ ቤት የቆዩት ቀናት ካሉ ይሄን ባደረገው አካል ላይ ተገቢውን እርምጃ መውሰዱ እንደተጠበቀ ሆኖ በወቅቱ የተፈጸመው ህጉ ስለሚፈቀድ የፌዴራል ፖሊስ ስልጣን ስለሚወርቅ ተጨማሪ ከዛም ከመጀመሪያው ከተጠረጠሩበት ጉዳይ የተለየ ነገር ስለመጣ ይዘነዋል የሚል ሪፖርት ነው ያለው። እንደ ጠቅላይ አቃቤ ግ መዝገቡን እንመረምራለን፣ እናየዋለን። አይኔም አንዳንዱን በሜዲያ ላይ እየሰመቸም ጀምር አሁን የወጣውንም ሪፖርት አይተን ጭምር ስለሆነ ጥያቄ ማድረግ የጀመር ነው መዝገቦቹን ካየሁት ግ ውስጥ ግን በይግባኝ ቆየታቸው በስተቀር ከዛ በኋላም የመጀመሪያ ፍርድ ቤት ውሳኔ ተከብሮ ዋስትናቸው ተፈቅዶ ተለቀው በሌላ በፍርድ ቤት መያዣ ትእዛዝ ባይዞ ፖሊሲም ብሎም አይደለም በሌላ የፍርድ ቤት መያዣ ትእዛዝ ከመያዛቸው በስተቀር የተፈጸመ የሕግ ክፍተት የለም። በፍርድ ቤቱ ቅና የሰራ ነው ነገር ህጋዊ ነው። ሁልጊዜ መጨረሻ አንድ ጥያቄ የጋዜጠኞችን እስር ይመለከታል። አምስት ጋዜጠኞች ለእስር ተዳርገዋል። ኢትዮጵያ ወትሮ ደምትታወቅበት የጋዜጠኞች እስርና መሳደድ እየተመለሰች ይሆን የሚል ስጋትም አይሏል። በእርግጥ ጋዜጠኞቹ ሙያዊ ኃላፊነታቸውን ከመወጣት አልፈው በወንጀል ለመጠርጠር የሚያበቃ ጥፋት አጥፍተዋል ብለው ተቃውሞ ያምናሉ ወይ? በምን ሁኔታ ነው የእነሱስ ጉዳይ እየታያለው? እነማን ናቸው? ያሲን ጁማ፣ የኬንያው እንዲሁም ደግሞ የአስራት ጋዜጠኞች የሆኑት በላይ ማናዬ እና የኬንያውን በተመለከተ ትናንትና ተጠይቄ ምላሽ ለመስጠት ሞክሬ ያለው፣ ሲጀመር ጋዜጠኛ ነው የሚለውን እኛ እናቀውባይ፣ የእኛን የምርመራ ፕሮፋይል መቸ ብታየው እሱ እራሱ የሰጠው ቃል የአይቲ ባለሙያ ነኝ ብሎን የሰጠን ቃሉ ጠርጥረን የያዝነው አቶ ጀዋር ቤት ፍተሻ ስናደርግ ከሕጋዊ ፈቃድ ውጭ ያስገባቸው የቴሌኮም እቃዎች መኖራቸው፣ የሚሰጣቸው የቴሌኮም አገልግሎቶች መኖራቸው በመጠርጠሩ ከዛ ጋር ይህን ድጋፍ እያደረገ ያለው ሰው ብለን ነው። የአይቲ ባለሙያ ነኝ ብሎም ስለሆነ አንድም ለእኛ ቃሉ የሰጠው እኔ ከሚዲያ ላይ ነው ጋዜጠኛ ነው የሚለውን የሰማሁት። እንደማንኛውም ቃሉን ይሰጥ በነፃነት በራሱ ፍቃድ ጋዜጠኛ ነኝ የሚል አላነሳ። ሁለተኛ በዚህ ሀገር ውስጥ ገብቶ የብሮድካስቲንግ ስራ የመስራት ፈቃድ አልተሰጠውም፣ ከሚመለከተውም አካል ወይ ደግሞ የኮረስፖንደንስ ፈቃድ የለውም። ይህን ማለት ነው ይህን ስራ ለመስራት። ስለዚህ በጋዜጠኝነት የምናውቀው ሰው አይደለም። የጠረጠር ነው በጋዜጠኝነት ጋር በተገናኘ አይደለም። የአስራትም በተመለከተ ምናልባት በተደጋጋሚ ጊዜ አሁን በቅርቡ አዳዲስ ዘገባዎች ስለሰሩ እያሉ ወዲም አንዳንድ ሚዲያዎች ላይ ስማ ስለነበረ ሲጀመር ባዜ ከአስራት ጋር በተገናኘ ከሚዲያውም ጋር ከጋዜጠኞቹም ጋር የተፈጸመ ወንጀል አለ። እንቅስቃሴ ይደረግ ቁጥጥር ስር ውሎ ይጠሩ የሚለው አቅጣጫ የተሰጠው ገና ሰኔ ሀያ አራት እቅድ ሲወጣ ነው። ፖሊስ አፈጻጸሙ ላይ ዘግይቶ በመያዙ አንዳንድ ትርጉሞች ሲሰጡ ሰምቻሉ። አንዳንዱ ባላንስ ለማድረግ ነው ይልሃል። አንዳንዱ አይ በቅርቡ ሄዶ ተጎጂዎቹ ዘገባ ስለሰራ ነው የሚል ሚዲያ ላይ ተሰማለ። እንደማንኛውም ሰው ሰምቻሉ። ነገር ግን እንደ ምርመራ አካል አስራት ሚዲ አስራት ዲደብሊው ኦኤምኤን ሚዲያ እነዚህ እንደ ሚዲያም ፈቃድ ጋር ያገኙትን ከፈቃዳቸው እንዲታገድ የሚመለከተው አካል የወንጀል ክስ ደግሞ የሚመለከተው አካል የወንጀል ክስ በእነዚህ ተቋማትም ላይ ሆነ በእነዚህ ተቋማት ስር በሚሰሩ በወንጀሉ በፈጸሙ ሰዎች ላይ ምርመራ እንዲጣራ አስቀድሞ ነው የተወሰነው። አፈጻጸሙ ላይ ቁጥጥር ስር አዋዋሉ ላይ መዘገቢቶች ተፈጥረዋል። ግምገማ ማድረገን ለምን የዘገኘው ተብሎ ነው ኋላ ላይ ቁጥጥር ስር እንዲውሉ የተደረገው እንጂ ወደኋላ የተሰራው ሌላ ነገር እንትን ለማድረግ አይደለም። ለምን ወንጀል አሁን እዚህ ሀገር ላይ ያሉ ሁለት ጥያቄዎች ናቸው። ዜና በአንድ በኩል ልቅነት መኖሩን የሚያነሳ ይኖርና ይዘን ለመመርመር እንኳን ስትሞክር ደግሞ ልቅነቱ ያለው እዛኛው ጋር ብቻ መርምርና ይሄኛውን ግን ተውልኝ የሚልህ አለ። ይሄ ሊሆን አይችልም። እንደ መንግስት እየመረጥን አደለም። ወንጀል ፈጽሞ ብለን የምንጠረጥረው በሙሉ መመርመር፣ ወንጀል ፈጽሞ በተገኘ ልክ መክሰስ፣ ወንጀል አልፈጽመውም ደግሞ ነጻነቱን በህግ መሰረት ማሳወቅ ነው የሚጠበቀን። እና ታወቃል። እውነት ለመናገር ሚዲያ ላይ ነፃነት ነው የጠፋው ኢትዮጵያ ውስጥ ወይስ የሚዲያ ልቅነት ነው? ጋዜጠኛም ቢሆን ነጻነትን አክብሮ እንዳ ነጻነቱን አክብሮ እንዳይሰራ ነው ወይስ ህገ ወጥነት እንዲያበዛ ነው የሚለው እናንተም እንደ ሚዲያ ባለሙያ፣ እንደ ህዝቡም እንደ ዜጋ መታዘቡት ነው ብዬ ነው ማስበው። እና አሁን ሚዛኑን እየሳተ ያለው የሚዲያ የጋዜጠኛ ነፃነት አይደለም እያገለ ነፃነቱ ማንነት መሳሪያት ያደረጉ ግጭቶች እንድትቀሰቀሰ የሚያደርግ ከሆነ በኤሌክትሮኒክስ ሚዲያውም በሶሻል ሚዲያውም በጋዜጠኝነት ስም የሚደረግ ከሆነ መስመር እየሳተ ተሄዷል። ይሄ ሀይ መባል አለበት ህግ መሰረት። ስለዚህ የትኛውንም ጋዜጠኛ ነጻነት የመንፈቅ ጉዳይ አይደለም። መስመር አለው ነው መስመሩን አይለፍ ነው። የጋዜጠኝነት መስመር ነጻነት መስመር አለ። በብዙዎቹም ሀገሮች እኮ የገር ፍጀት መጨመር የተደረገባቸው እኮ በጋዜጠኛ ጥሩ እየተደረገ ነው። በኤሌክትሮኒክስ ሚዲያዎች ጥሩ እየተደረገ ነው። እና ወደዛ መድረስ አለብን ወይ ሀይ መባል አለበት የሆነ ቦታ ላይ ተብሎ ነው የተነሳው። እና በፍጹም ህግን አክብሮ የሰሩ ጋዜጠኞች የተነካ የለም። አሁንም እኮ በደንብ መንግስትን የሚተቹ ዘገባዎች አሉ በነጻነት እየሰሩ ማነካቸው? ህጉን እስካከበሩ ድረስ እጅግ በጣም አመሰግናለሁ። አቶ ፈቃዱ ጸጋ የኢፌድሪ ጠቅላይ አቃቢ ህግ ምክትል ኃላፊ ለነበረን ቆይታ በእጅጉ አመሰግናለሁ።